ዜና። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አረጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ የኢትዮጵያ ጠቅላይ ሚኒስትር ለመንግስት ባለሥልጣናት በዛሬ ዕለት በሰጡት መመሪያ የሀገር ምጣኔ ሀብት እድገት በዜጎች ኑሮ ለውጥ ሊያመጣ እንደሚገባ አሳስበው ወደ ውጭ ሀገር የሸሹ የሀገር ሀብቶችን ለማስመለስ ጥረት እንደተያዘ አብራርተዋል። ዝርዝሩን ይዘናል። በእስር ላይ እያሉ በቅሊን እያሉ በቅሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩን ጨምሮ አራቱ በዚሁ ጉዳይ በሌላ መዝገብ ከተከሰሱበት መካከል ደግሞ አንድ ሰው በአጠቃላይ በድምሩ አምስት ሰው በዛሬው እለት ከእስር ተፈተዋል። ስሜት ለመግለጽ በጣም ከባድ ነው። ምክንያቱም አምስት ዓመት ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት፣ ነፃነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል። ከላይ የሰማኑ ዶክተር ፍቅሩ ማሮን ነው። በቀጥታ ደግሞ የኢትዮጵያው ጠቅላይ ሚኒስትር በዛሬ ዕለት የአዲስ ለሾሟቸው የመንግስት የስራ ኃላፊዎች ያደረጉትን ንግግር ተከትሎ በቀጥታ ምጣኔ ሀብትን በሚመለከት ባሳለፈው ነው ሳምንት ይፋ ያደረጉትን የሚኒስትሮችና የረዳት ሚኒስትሮች ሹመት እንተነትናለን። በፌዴራል ረገድ የሚደረጉ ሹመቶች ከዚህ በፊት የነበረ ልምድን የመምራት አቅምን ከዛ ውጭ ደግሞ በየዘርፉ ዘርፉ ያሉትን መቀረፍ ያለባቸው ተግዳሮቶች ግምት ውስጥ ያስገባ በሆነ መልኩ ሊከናወን ነው። ሆኑ ትቻል ጋቢና ቪኦኤ፣ ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ቆዩ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የሶማሌላንድና ፑንትላንድ አስተዳዳሪዎች በአጨቃጫቂው የሰሜን ሱል ግዛት እንደገና የጀመሩትን ውጊያ እንዲያቆሙ የሶማሊያ መንግስት ዛሬ ባወጣው መግለጫ ጥሪ አስተላልፏል። ተፋላሚዎቹ ወገኖች ቅዱሱን የሙስሊም የረመዳን ወር ጾም መጀመር ምክንያት በማድረግ በአስቸኳይ ተኩስ ሊያቆሙ ይገባል ሲሉ የሶማሌው ፕሬዚዳንት መሐመድ አብዱላሂ መሐመድ ተናግረዋል። የእስራኤል ኃይሎች ትላንት 58 ፍልስጤማውያንን መግደላቸው አሰቃቂና ወደፊት ሊደርስ የሚችለው አደጋ ማሳሳቢ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስታወቀ። በእስራኤል ከእስራኤል ጋር እንደ አውሮፓውያን አቆጣጠር በ2014 ጦርነት ከተካሄደ ወዲህ በጋዛ አካባቢ ትላንት በተካሄደው ከባድ ደም አፋሳሽ ግጭት ከ2700 በላይ ተቃዋሚዎች መጎዳታቸውን የፍልስጤን ባለስልጣናት ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ዛሬ ባወጣው መግለጫ ከድንበር አጥሩ 700 ሜትር ርቀት ላይ የተገኙ ሴቶች፣ ህጻናት፣ ጋዜጠኞች፣ ቀዳሚ እርዳታ ሰጪዎች፣ መንገደኞች ሁሉ የሚገደሉ ይመስላል ብሏል። በብዙ ሺዎች የሚቆጠሩ ፍልስጤማውያን ለቀስተኞች ትናንት ከእስራኤል ኃይሎች ጋር የድንበር ግጭት ላይ ለተገደሉ ወገኖቻቸውን ለመቅበር ዛሬ ጋዛ ውስጥ ወጥተው ታይተዋል። የተባበሩት መንግስታት የሰብአዊ መብቶች ባለስልጣን በእስራኤል ወታደሮች የተፈጸመውን ጥቃት አሳዛኝ ሲሉ አውግዘውታል። የሰብአዊ መብቶች እንዲከበሩ መታገል እጅግ አደገኛ በሆነባት በፓኪስታን የመብት ጠበቆች የዲጂታል ጥቃቶች እየደረሱባቸው ነው ሲል አምነስቲ ኢንተርናሽናል ዛሬ አስታውቋል። በስተ መጨረሻም በአፍጋኒስታን ምዕራባዊ ከተማ በራህፋድ ከባድ ውጊያ እየተካሄደ መሆኑን በሚመዘግብበት በአሁኑ ወቅት የመንግስታቱ ኃይሎች ወራሪውን ነውጠኛ ታሊባን ምኒሻ እያስወጡ ነው ተብሏል። አድማጮች፣ ለምሽቱ ያሉ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቢኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድራጊው አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ለመንግሥት ባለሥልጣናት በዛሬው ዕለት በሰጡት መመሪያ የሀገር ምጣኔ ሀብት እድገት በዜጎች ኑሮ ለውጥ ሊያመጣ እንደሚገባ አሳስበው ወደ ውጭ ሀገር የሸሹ ያሏቸውን የሀገር ንብረቶችን ለማስመለስ ጥረት እንደተያዘ አብራርተዋል። የመንግስት አሰራርም ለሕዝብ ግልጽ እንዲሆን ነው ጠቅላይ ሚኒስትሩ የተናገሩት። መለስካቸው አማህ ዝርዝሩን ከአዲስ አበባ አልኳል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሚኒስትሮችን፣ ሚኒስትር ዴታዎችንና ዋና ዳይሬክተሮችን ሰብስበው ገለጻና ማሳሰቢያዎችን እንደሰጡ የመንግስት መገናኛ ብዙሃን አስታውቀዋል። የኢትዮጵያ ፕሬስ ድርጅት ባወጣው ዜና እንደገለጸው ጠቅላይ ሚኒስትሩ በዚህ መድረክ ላይ የራሳቸውን ጥናታዊ ጽሑፍ እንዳቀረቡና በአመራር ጥበብ ላይ ገለጻ እንዳደረጉ አብራርተዋል። አክሎም አገሪቱ እያደገች መሆኑን የጠቀሱት ጠቅላይ ሚኒስትር ኢትዮጵያ አድጋለች ከማለት ባሻገር በተጨባጭ ሕዝቡ ምን ያህል ተጠቅሟል የሚለውን መፈተሽና ማረጋገጥ አለብን ሲሉም እንዳስገነዘቡ የኢትዮጵያ ፕሬስ ድርጅት ዘግቧል። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ የመንግሥት አመራር አሰራሩን ግልጽና ለሕዝብ የማይደበቅ ማድረግ እንደሚገባውም አሳስበዋል። በተጨማሪም እያንዳንዱ ሚኒስትር ለስብሰባ ሲመጣ በቂ ዝግጅት ማድረግ እንዳለበትና ሚኒስትር ሐሳብ አመንጭ እንጂ አቃቂር አውጭ አይደለም እንዳሉ ዘገባው ያመለክታል። ከባለሥልጣናት ጉዞው ጋር በተያያዘም ማብራሪያ መስጠታቸውን ያወጣው ይኸው ዘገባ ጠቅላይ ሚኒስትሩ በተለይም በውጭ አገር ባንኮች አካውንት ያላቸው ባለሥልጣናት በአካውንቶቻቸው ላይ ምርመራ እየተደረገ መሆኑንና ለዚህም ሀገሮቹ ትብብር እያደረጉ መሆናቸውን አስታውቀዋል ብሏል። ጠቅላይ ሚኒስትሩ በዚሁ ገለጻቸው ሳምንታዊው የካቢኔ ስብሰባ ከአርብ ወደ ቅዳሜ መለወጡንና ሚኒስትሮች አርብ በስብሰባ ስም ጊዜ ማባከን እንደሌለባቸውና መደበኛ ሥራቸውን እንዲሠሩ ማሳሰባቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ከዚህ ስብሰባ በኋላ በነገሥታቱና በደርግ ጊዜ ታሪካዊ ድርጊቶች የተከናወኑባቸውንና ለዓመታት ተዘግተው የኖሩ ክፍሎችን አስከፍተው ባለ ሥልጣናቱን እንዳስጎበኟቸውም ተመልክተዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ይፋ ያደረጉት የሚኒስትሮችና ረዳት ሚኒስትሮች ሹመትን በተመለከተ የባለሙያ ትንተና ለዛሬ ይዘናል። ጌታቸው ተክለማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በምጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት ያገለገለ ባለሙያ ነው። በአጠቃላይ በአርባ ሦስት የሚኒስትር ማዕረግና የረዳት ሚኒስትር ሹመቶች ዙሪያ ለዛሬ የገንዘብና የንግድ ሚኒስቴርን እንገመገማለን። አድምጡ። በአጠቃላይ ነው የሚመስለኝ፣ አዎንታዊ ነገሮች ለመጀመር አዳዲሶቹ ሹመቶች ከካቢኔ ውስጥ መንግስት መዋቅር ውስጥ አዳዲስ አመራሮችን ለማምጣት ሙከራ ያደረገ አዲስ የሹመት መንገድ መሆኑ በረታታ የሚገባ ነገር ነው። ከዛ ውጪ በክልል መዋቅሮች ውስጥ ሲሰሩ የነበሩት የነበሩ ሰዎችን ወደ ፌዴራል የመንግስት መዋቅሮች ማምጣቱም በራሱ አወንታዊ የሆነ እንቅስቃሴ ነው። ከዛ ውጭ ግን አሁንም እኔ ክፍተት አለ ብዬ የማስበው በፌዴራል ረገድ የሚደረጉ ሹመቶች ከዚህ በፊት የነበረ ልምል ልምድን የመምራት አቅምን ከዛ ውጭ ደግሞ በየዘርፉ ያሉትን መቀረፍ ያለባቸው ተግዳሮቶች ግምት ውስጥ ያስገባ በሆነ መልኩ የሚተናወን ነው። ሆኑ ተቻል አለብን። አሁንም በአብዛኛው በዚህ የሚኒስትር ዴታዊ ሹመትም ከዚህ በፊትም በነበረው የሚኒስትሩ ሹመት የሚስተዋለው የፖለቲካ እይታ ጥላ ያረፈበት ኢትዮጵያ ውስጥ እንግዲህ እስፔሻሊ ደግሞ ከምጣኔ ሀብት አንጻር ያሉትን ዘርፎች በምንመለከትበት ሰዓት ሹመት ከፖለቲካ እይታ እና ተጽዕኖ ነፃ ሊወጣ የሚችልበት እድል ሊፈጠርለት ይገባል። የምጣኔ ሀብት ምንም መምራት በአብዛኛው ቴክኒካል የሆነ ስራ የሚጠይቅ ስትራቴጂክ የሆነ አመራር ከቴክኒክ እውቀትና ከልምድ አንጻር የሚመጣ ነው እና ሌሎቹ ምናልባት የማህበረሰብ ልማቶችን እና የማህበረሰብ አገልግሎት ሰጪ ተቋማትን በመምራት ረገድ ያለው ነገር የፖለቲካ እይታ ጫና ቢያድርበትም ምናልባት የሚኖረው የሚኖሩ ተጽዕኖ ዝቅተኛ ሊሆን ይችላል። በኢኮኖሚ ግን እኔ አሁንም ባለፈውም ሹመት አሁንም አሁንም በነበሩ ሹመቶች የማየው ነገር የፖለቲካ ጫና ያደረበት ሹመት ነው። እና አይ ቲንክ እሱ ለኢኮኖሚ ጠቃሚ ነው ብዬ አላስብም። ወደፊት በሚደረጉ የካቢኔ አወቃቀሮች ትኩረት ሊሰጠው የሚገባ ነገር ካለ ለቴክኒካል አመራር፣ ለስትራቴጂክ የአመራር ብቃት፣ ለልምድና ለትምህርት ዝግጅት ቅድሚያ ተሰጥቶት ሊከናወን የሚገባ ዘርፍ ነው ብዬ ነው የማስበው እና ከዛ አንጻር አሁንም ስፍተቶች የሚታዩበት በጣም ጥሩ እንግዲህ። ጌታቸው ዛሬ የምንነጋገረው በተለይ ከምጣኔ ሀብት ጋር ቀጥታ ግንኙነት ያላቸውን በዘርፍ በዘርፉ የነበሩ ሹመቶች፣ አዲስ የመጡ የሚኒስትርና የሚኒስትር ዴኤታ ሹመቶችን እንገመግማለን። በቅድሚያ በሰፊውም ስለሰራህበት የገንዘብና ኢኮኖሚ ትብብር ሚኒስቴር ውስጥ ያው ሚኒስቴሩ ባሉበት ቀጥለዋል። አዲስ ሚኒስትር ዴኤታ ተሹመዋል። እስኪ በ በገንዘብ እና ኢኮኖሚ ትብብር ሚኒስቴሩ ሹመት እንጀምር። እንግዲህ የገንዘብና ኢኮኖሚ ትብብር ሚኒስቴር አሁን ያሉት ዶክተር አብርሃም ከዚ ከዚህ በፊትም በሚኒስትርነት ሲሰሩ ሲሰሩ የነበሩ ናቸው። ከሚኒስትር መስሪያ ቤቱ አሰራር በሚኒስትር መስሪያ ቤት ውስጥ ከሚከናወኑ አጠቃላይ ኢኮኖሚውን የመምራት ስራዎች ጋር ስምምዱ አላቸው። በዋናነት እንግዲህ ከኢኮኖሚ አንጻር በሚኒስትር መስሪያ ቤት ውስጥ የሚከናወኑት እንቅስቃሴዎች እሱም ማለት አጠቃላይ የመንግስት ወጪዎችን ማስተዳደር፣ የዓለም አቀፍ ትብብሮችን መምራት እና የልማት እቅዶችን በማውጣት ረገድ ያሉትን ትብብሮች ማስተባበርና አፈጻጸማቸውን መከታተል እንዲሁም ጠቅላላ ከኢኮኖሚ ከማክሮ ኢኮኖሚ ጋር የሚያያዙ ተግባሮችን ማከናወን የመሳሰሉትን ስራዎች የሚያከናውን ሚኒስትር መስሪያ ቤት ነው። ከዛ አንጻር በአቶ ሶፊያን ጊዜ የተጀመሩ እንቅስቃሴዎችን በማስቀጠል ረገድ ዶክተር አብርሃም የራሳቸውን የሆነ ጥረት አርገዋል። በሚኒስትር ዴኤታ መጣቸው ዘመን ማለት ነው። ከዛም በ ወደ ሚኒስትርነት ከመጡ በኋላም አንዳንድ ከወጪን ከመቆጣጠር አንጻር የወሰዷቸው እርምጃዎች አሉ። እስከ ዛሬ በነበረው ሁኔታ በሶስት ሚኒስትር ዴታዎች የሚንቀሳቀስ ነበር። የናሽናል ፕላኒንግ ኮሚሽን ራሱን በኮሚሽንነት ከተዋቀረ በኋላ ግን በሁለት ሚኒስትር ዴታዎች ነው እንግዲህ ሲተዳደር የነበረው። አሁን የኮሚኒኬሽን ሚኒስትር የነበሩት አቶ አህመድ ሺዴ የአጠቃላይ የአጠቃላይ ኢንተርናሽናል ትብብሩን ሲያከናውኑ አሁን ከሙስና ጋር በተያያዘ ጀልክስ ቀርቦባቸው በእስር ቤት ያሉት አቶ አለማየሁ ጉጆ ሌላውን በወጪና በአጠቃላይ ከፊስካል ፖሊሲ ጋር በተያያዙ የነበሩትን እንቅስቃሴዎች ያስተዳድሩ ነበር። ሰው ዶክተር አብርሃም ጊዜ በተወሰነ መልኩ ሚኒስትር መስሪያ ቤቱ ወጪን ከመቆጣጠር አንጻር አዳዲስ አፈጻጸሞችን ለማምጣት ጥረት ያደረገ ቢሆንም ጠቅላላ ኢኮኖሚን በመምራት ረገድ ግን አሁንም በጣም ብዙ ክፍተቶች የሚታዩበት በጣም ረጅም ጊዜ የሰሩ እንዲሁም ደግሞ ልምድ ያላቸው ባለሙያዎችን ሉዝ እያደረገ ያለ አዳዲስ ወጣቶችን ወደ አመራር ማምጣት ረገድ ክፍተት የሚታይበት በአሰራር ረገድ ለውጥ ሊመጣባቸው የሚገቡ ኢኮኖሚውን ከማስተዳደር አንጻር የሚታዩ ክፍተቶችን በመምራት ረገድ ክፍተቶች ያሉበት ሚኒስቴር መስሪያ ቤት ነው እና አዲሱ ተሿሚ ሚኒስትር ደይታ አቶ አህመድ ጡሳ ከዚህ በፊት በንግድ ሚኒስቴር ሲሰሩ የነበሩ ናቸው። ከዛ በኋላ ወደ ኢትዮጵያን የንግድ መርከብ እና የሎጂስቲክ ኢንተርፕራይዝ ውስጥ በኃላፊነት ሲሰሩ የቆዩ ናቸው። እንግዲህ ኢኮኖሚውን በመምራት ረገድ በንግድ ሚኒስቴር ውስጥ ያላቸው የስራ ጊዜ እና የነበራቸው ተጋላጭነት ምናልባት ይጠቅማቸው ይሆን። ከዛ ውጭ ግን ማክሮ ኢኮኖሚው በጣም ብዙ ወሳኝ የሚባሉ ቻሌንጆች ያሉበት ከመሆኑ አንጻር ግን ከኢኮኖሚ ጋር ቀጥ ከማክሮ ኢኮኖሚ ጋር ቀጥተኛ ግንኙነት ያላቸው ቢሆኑ ኖሮ የተሻለ ችግሮችን በመፍታት ረገድ የተሻለ አስተዋጽኦ ማድረግ ይችሉ ነበረ ብዬ አስባለሁ። እስኪ አሁን ወደ ንግድ ሚኒስቴር እንለፍ። ዶክተር መብርሃቱ መለስ የንግድ ሚኒስትር ደኤታ ሆነዋል። አቶ ሀብታሙ ሲሳይ ደግሞ የንግድ ሚኒስትር ደኤታ ሆነው ከተሾሙት ሁለት ሰዎች አንዱ ናቸው። የንግድ ምክር ቤት አዲስ የሚኒስትር ደኤታ ሹመቶችን እንዴት ታያቸዋለህ? እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች በዓለም አቀፍም ደረጃ በአህጉርም ደረጃ በሀገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስትር መስሪያ ቤት ካለ የንግድ ሚኒስቴር ነው ቢሲሲዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ የንግድ ነፃ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንፃር እንግዲህ በሀገር ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጭ ክልላዊ የሆነው ኮሜሳ አባልም ነን። አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ ማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የም የምታገኘው ተጠቃሚነት ማረጋገጥ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ ክህሎቱ፣ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አስተያያቂ ነው። አሁንም ጌታቸውን ለትንተናው እናመሰግናለን። በነገው ዝግጅታችን ደግሞ ሌሎች የሚኒስቴር መስሪያ ቤቶች አዳዲስ ተሿሚዎችንና ማንነታቸውን እንገመግማለን። በተለይ በግብርና ዘርፉ ያለውን ሁኔታ አስመልክቶ ጌታቸው ሲተነትን አቶ ሽፈራሹ ጉጤ ከዚህ በፊት በግብርና አካባቢ ያላቸው ልምድ ዝቅተኛ በመሆኑ የእነዚህ ሚኒስትር ዴኤታዎች መሾም ደግሞ ቴክኒካሊ በመምራት ረገድ ከፍ ያለ አስተዋጽኦ ይኖራቸዋል። ለሚኒስትሩም ደግሞ ቴክኒካሊ የሆነ ለውሳኔ መጠር የሚችሉ ነገሮችን በማቅረብ የራሳቸው አስተዋጽኦ ይኖራቸዋል።

ተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በእስር ላይ እያሉ ቅልንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሮን ጨምሮ አራቱ በዚሁ ጉዳይ በሌላ መዝገብ ከተከሰሱት መካከል ደግሞ አንድ ሰው በአጠቃላይ በድምሩ አምስት ሰው በዛሬው ዕለት ከእስር ተፈተዋል። ከእስር ከተለቀቁት መካከል የሰማያዊ ፓርቲ የጎንደር ጽሕፈት ቤት አስተባባሪ አቶ አግባው ሰጠኝ ዛሬም ድረስ ጨለማ ቤት ተዘግቶባቸው የሚገኙት ጓደኞቹ በሙሉ እስካልተፈቱ ደስተኛ እንዳልሆነ ለአሜሪካ ድምጽ ተናግሯል። ጽዮን ግርማ ዝርዝር ይዛለች። ቂሊንጦ ማረሚያ ቤትን በማቃጠል ተከሰው ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት በጉዳያቸው ላይ ብይን የሰጠውና በጠቅላይ ሚኒስትሩ ዶክተር አብይ አህመድ ትእዛዝ በአቃቤ ሕግ ክሳቸው ከተቋረጠ ስልሳ ሁለት ተከሳሾች መካከል አምስት እስረኞች በዛሬው ዕለት ከእስር መለቀቃቸው ታውቋል። በአንድ መዝገብ ከተከሰሱት ሰላሳ ስምንት ተከሳሾች መካከል ዶክተር ፍቅሩ ማሩ፣ አቶ አግባው ሰጠኝ፣ አቶ ሲሳይ ባቱና አቶ ከበደ ጨመዳ አራት ማለት ነው ከእስር ተለቀዋል። እንዲሁም በተመሳሳይ ቂሊንጦን በማቃጠል ከተከሰሱት 121 ተከሳሾች በኋላም በአምስት መዝገብ ተከፋፍሎ ጉዳያቸው ሲታይ ከነበሩና ተለቀው ከቀሩ እስረኞች መካከል አቶ ፋሲል አለማየሁ አንድ ሰው ከእስር ተለቀዋል። ከእስር ከተለቀቁት መካከል ዶክተር ፍቅሩ ማሩን ማምሻውን አግኝቼ አነጋገራቸው ነበር ከቀኑ ስድስት ሰዓት ነው ከማረቢያ ቤት የተለቀቅኩት፣ በኢትዮጵያ አቆጣጠር ማለት ነው። ምን ያህል አመት ነው በእስር የቆዩት በጠቅላላው? አምስት አመት ከሶስት ቀን በእስር ቤት እያሉ በጣም ህመም ላይ መሆኖትን፣ በእስር ቤት እያሉ ደግሞ ወጥተው ሆስፒታል በህክምና ላይ እንደነበሩ የፍርድ ቤት መረጃዎችን እየጠቀስን ሪፖርት ስናደረግ ነበረ። የጤናዎት ሁኔታ እንዴት ይመስላል? ከአምስት ዓመት በኋላ። አዎ፣ በየጊዜው እርግጥ በአንድ ወቅት ኦፕራሲዮን ባደረጉ ጊዜ አራት ወር ተኩል ነው ጥቁር አንበሳ የተኛሁት በዛን ጊዜ በጣም አስጊ ሁኔታ ላይ ነበርኩኝ። ከዛ በኋላ ግን እየተሻለ እየተሻለ መጥቶ አሁን ጥሩ ጤንነት ላይ ነው ያለሁት። በጣም ጥሩ ጤንነት ላይ ያለ። በማህበራዊ ሚዲያ ላይ አንድ የሚንቀሳቀስ የቪዲዮ ነበረ፣ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ከልጆት ጋር ሊተቃቀፉ ሲሉ ፖሊስ መሀል ገብቶ ሲከለክል የነበረ። ዛሬ ልጆትን አገኟት? እንግዲህ ከእስር ቤት ስወጣ ብቻዬን አደለው። አንድ አምስት ሌሎች የነበርቱ ነበሩ። እነሱ ጋር ነው ለጊዜው። ቤተሰብም አያውቅም ነበረ በዛ ሰዓት እንደምፈታ። ከሰአት በኋላ ነበር የጠበቁት። እንግዲህ መንገድ ላይ ያሉ ሰዎችን ስልክ ለምነን ደውለን ነው መጥተው ያገኘ ነው። ያው ባገኛት እንግዲህ አሁን ያን አይነት ስሜት ለመግለጽ በጣም ከባድ ነው። ተሰብስበው ነው የመጡት ቁጭ ብለን መንገድ ላይ ስሜት ለመግለጽ በጣም ከባድ ነው። ምክንያቱም አምስት አመት ሰው እስር ቤት ሲኖር የሚያዳብረው እና የሚሰማው ስሜት፣ ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል። አሁን ምንድን ነው እንግዲህ ቀጣይ ሀሳቦ? ዛሬ ነው በእርግጥ ተወጡት። ምን አደረጉ? እስካሁን ከተፈቱ ጀምሮ ባለው ሰዓት ውስጥ ምን ሰሩ? የት ሄዱ? ዛሬ በምሳ ሰዓት የስዊድን አምባሳደር ጋር ሆ ከልጅም ጋር ከልጆች ጋር ሆነን ወደ ቤት ደረስኩ። ከዛ ልብስ ቀያይረን ወደ ኢሚግሬሽን፣ ቪዛም ስለሌለ ፓስፖርትም ኤክስፓር ስላረገና ያንን እንግዲህ ወደፊት ስዊድን መመለስ ስለማይቀር ያንን ነገር አደረገን ከዛ በኋላ አሁን እዚህ ሆስፒታል ስመጣ በእውነቱ የሰዎቹን እንዲሁ ሰላም ልነበር ግን፣ በጣም ትልቅ ድግስ፣ የበለጠ ልነግራቸው አልችልም። ድንኳን ሁሉ ጥለት ሙሉ፣ ሰራተኞች ተሰብስበው ነው የጠበቁኝ። እና ስሜቴን በእውነቱ ነቅቶታል። ለወደፊት አላማ ይም ስንቅ የሚሆነኝ ነገር ሰጥተውኛል። ዶክተር ፍቅሩ ማሩ እንግዲህ የተከሰሱበት የመጀመሪያው የሙስና ጉዳይ፣ ከዛ ደግሞ የቂሊንጦ ቃጠሎ በጣም ሰፊና ረጅም ጊዜ የወሰደ ጉዳይ በመሆኑ ወደሱ በዝርዝር አንገባም። ምክንያቱም ሌላ ጊዜ ደግሞ ይዘኖት መተን ሰፋ ያለ ቃለምልስ እናደርጋለን። ለዛሬ እናመሰግናለን። ጊዜ ይስጥልን። በጣም እኔም አመሰግናለሁኝ። በተጨማሪም በሽብር ተከሶ ከጎንደር ተይዞ ከታሰረ ከሶስት ዓመት ከስድስት ወር በኋላ የተፈታው ቀድሞ ከታሰረበት የሽብር ክስ በነጻ ተሰናብቶ በቂሊንጦ ቃጠሎ በመከሰሱ ምክንያት እስካሁን መቆየቱን የሚናገረው የሰማያዊ ፓርቲ የጎንደር ጽህፈት ቤት አደራጅ አቶ አግባው ሰጠኝን ማምሻውን በስልክ አነጋግረዋለሁ። አቶ አግባው በዛሬው እለት ከስር ቢለቀቅም ከእርሱ ጋር ታስረው አንድ ላይ የማሰቃየት ተግባር ሲፈጸምባቸው የነበሩ እስረኞች ሳይፈቱ በመቅረታቸው ደስታው ግማሽ እንደሆነበት ይናገራል። እንደው እኔ አሁን አሁን ወጥቼም ራሱ እዛ ቅሊንጦ ላይ የቀረ ነገር አለ። በኔ እምነት አሁን በሶስት በባለፈው አርብ ከፍተኛ በጣም በርካታ ልጆችን ከስልሳ በላይ የሚሆኑ አሁንም አጎራ ቤት አስገብተው እያስተቃያቸው ነው የሚገኙት። እነ ሞቱ አለቃ ማስረሻ አሁን በዚህ ከሰላሳ ስምንቱ ፍቅረ ማርያም ጓደኞች እነሱም ጨምሮ አስራ ሁለቶች ደግሞ ድዋይ ተወስደው በምን ሁኔታ ላይ እንዳሉ አላውቅም፣ እና የእነሱ እዛ መቅረትና እነሱ በስቃይ ላይ ሆኖ የኔ መፈታት እኔ የእውነት ነው የምነግርሽ እነሱ ጋር ስለሆነ ያለሁትን በሐሳብ እንደው ምንም እስካሁን የተለየ ስሜት ለእኔ የኔ መፈታት የታየ ነገር የለም። አቶ አግባው በቅሊንጦ ማረሚያ ቤት ብቻ 300 የሚሆኑ ከፖለቲካ ጉዳይ ጋር በተያያዘ ያልተፈቱ ቀሪ እስረኞች እንዳሉ ጠቅሶ ቃሊቲ፣ ሸዋሮቤትና ዝዋይ ደግሞ ብዙን ቁጥር የሚይዙ እስረኞች እንዳሉ ይናገራል። በቅሊንጦ ቃጠሎ ከተከሰሱት መካከል 16 ተከሳሾች ከፍተኛ የማሰቃየት ተግባር እንደተፈጸመባቸው የመንግስቱ የኢትዮጵያ ሰብአዊ መብት ኮሚሽን ለፍርድ ቤት ባቀረበው ሪፖርት ማረጋገጡ ይታወሳል። ከ16ቱ መካከል አንዱ አቶ አግባው ሰጠኝ ሲሆን ስለዚህ ሁኔታ ጠይቀው ተጠይቄው ነበር። ያ ማለት ግን ጠቅላላ ንዳነዛ ያልከ ሰዎች ላይ ጥቃት አልተፈጸመም ማለት አይደለም። በቅርንጮ ቃጠሎ ምክንያት በሸዋሮ ቤት ለምርመራ ተብሎ በከፍተኛ ስቃይ ይሄ ወፌላላ የሚባል የምርመራ ዘዴ ተገልጦ ጫማ ግር መገረፍ፣ ራቁትን መገረፍ፣ የተለያዩ ድብደባዎች ተፈጸሙብን። ጊዜ አስመዋሪና አስተቃቂ በሆነ ምርመራ የማናውቀውን ቃል ልንፈርም ተገደል ተከሰን ከቆየ በኋላ ያውም እንደዚህ አስራ ስድስት ሰዎች የአብዛኛው ሰው ቁስሉ ሽሮ ስለነበረ የተወሰነ ሰዎች ገላችን ላይ የነበረው ምልክት ስላልጠፋ ነው ያን የሰብዊ መት የጻፈልን። ያም ሊሆን ግን እኛም ላይ የተጻፈው ነገር ሙሉ አይደለም። ከዛ በላይ ነው ጉዳታችን፣ ከዛ በላይ ነው የደረሰብን። ነጠቃት ሙሉን አልጻፉትም። እንዲህ ያለው ድብደባና ማሰቃየት የደረሰብን እነርሱ ያዘጋጁትን ቃል እንድናምን ነበር፣ ይላል አቶ አግባው ሰጠኝ። የተጠረባበረ ክስ ነው። እኔን አሁን ለምሳሌ እኔም ያሉኝ ታራሚን በዞን አንድ ያለውን ታራሚ አደራጅተ ዞን ሁለትና ዞን ሶስት ካሉት ጋር አድርገ አቀርባብረ በሰሜን ጎንደር በጎንደር አድርገ ኤርትራ የጎንደር ልጆችን የአማራ ልጆችን አደራጅተ ኤርትራ ገብተ ከሰ ተቀላቀላለ ስለ ፈርም የሚል ነበር። እኛ ላይ የደረሰው ራሳቸው ነግረውን ራሳቸው አለማምደውን ለማንደውን ነው። በቪዲዮ ላለ ዲኩመንታዊ ተብሎ በጣም በአስጠቃቂ ሁኔታ ሄደን ቀላል ሰጥን ስንባል መተን እየተገበት ፖሊሲ የተሰቀል የነገሩንን ነገር አዙረ እንድንል የተደረገው ማለት ነው። በሸዋሮቢት እስር ቤት ከመስከረም ሀያ እስከ ህዳር አስር ድረስ በነበረ ምርመራ የደረሰበትን ከፍተኛ የማሰቃየት ተግባርም ይዘረዝራል።

አልሆነ አናክብም ብለው ህክምና ላይ ተለከሉ የፈጠራ ሌዳበት አጋጣሚ አለ። ተከሳሾቹ የደረሰባቸውን ጉዳት በተመለከተ ለፍርድ ቤት አቤቱታ ካቀረቡ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን አጥኒ ቡድን በወቅቱ እስረኞቹ ተዛውረውበት ወደሚገኙ ሸዋሮቢት ማረሚያ ቤት ተገኝቶ እስረኞቹን ማነጋገሩና በተደረገው የማጣራት ሂደትም ለፍርድ ቤቱ ባቀረበው ሪፖርት ከአቤቱታ አቅራቢዎቹ መካከል አስራ ስድስቱ በካቴና ታስረው መክረማቸውን በሰውነታቸው ላይ ከቀረ ምልክት ማረጋገጡን የጣቶች መሰበር፣ ሰፊና ጠባብ ጠባሳዎች፣ የድብደባ ምልክቶች፣ የጥፍር መውለቅና የተለያዩ ጉዳቶችን ከሰውነት ክፍሎቻቸው ላይ መመልከቱን አረጋግጦ ነበር። አቶ አግባው ከነዚህ መካከል አንዱ እንደሆኑ ገልጸው በምስማር የተቸነከሩበት ጠባሳ እንዳለም ለአሜሪካ ድምጽ ተናግረዋል። ከተከሳሾቹ ጠበቆች መካከል አቶ ወንድሙ ኢብሳ ይህ የሰብአዊ መብት ኮሚሽን ሪፖርት ከወጣ በኋላ ፍርድ ቤቱ መዝገቡን ሊዘጋው እስረኞችንም በነጻ ሊያሰናብት ይገባል በሚል ሲከራከሩ መቆየታቸውን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አግባው ሰጠኝ በበኩላቸው ዛሬ ከዚህ እስር ነጻ ቢወጡም መንግስት ሁሉንም እስረኞች ለመፍታት የገባውን ቃል አክብሮ እስረኞቹን እንዲፈታ ይጠይቃል። መንግስት እስረኛ እንፈታለሁ ብሎ ጥፋቱን አምኖ ለሀገር መግባባት ብሎ ለራሱ ቃል ገብቶ ፈታለሁ ካለ በኋላ በአንድ መዝገብ ሰዎች ተከሰው አንድ አይነት ከሲዘው የተለቀቃለ እዛ ደግሞ ይቀራል እና መንግስት በፊት ካሰረው አሁን ቃል ገብቶ ካሰረው ያሰረው ስለንበነው በጣም ከባድ ነው። የቤተሰብ ላይ በተጫና ቀላል አይደለም። መንግስት እስረኞቹን ለመፍታት ውሳኔ ካስተላለፈ በኋላ እስካሁን ቁጥራቸው በውል ያልታወቁ እስረኞች ከእስር እየተለቀቁ ሲሆን ከእስር የወጡት እስረኞችና የምናነጋግራቸው ሰዎች ከእነርሱ ሌላ ከፖለቲካ ጋር በተያያዘ እስር ቤት የቀረ ብዙ እስረኛ እንዳለ መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል። ው በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሶ ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜርና እኔም መስታወት አድራጋው ነበርኩ። ጉዟቸው የሰመረ ይሁን እያል እንሰናበታለን። በቴክኒኩ አቅቢል ያበረው አዎ፣ የስርጭት መሀንዲሳችን ደግሞ ሱሌ ታራውሌ ታላቁ ሱሌ ታራውሌ ነው። እናመሰግናለን ሱሌ። መልካም ምሽት። በነገው ጉዞ እንገናኝ።